ናራቲቭ ድርሰት። ነጋዴው ወደ ጐጃም ለመሄድ መኪናውን ያስጭናል። ማስጫን አልጋው ከተገዛ በኋላ ወዲያው ወደ አቶ አለሙ ቤት ለመውሰድ አልተቻለም። ምክንያቱም አቶ አበበ ለጊዜው የሚረዳው ሰው በአጠገቡ ስለሌለ ነው። በማግስቱ አቶ አበበ አልጋውን በመኪና አስጭኖ ወደ አቶ አለሙ ቤት ላከው። በመጀመሪያ አቶ አለሙ ግማሹን ዋጋ እንደ ቀብድ ከፍሎ ስለ ነበር የቀረበትን ገንዘብ አልጋውን ሲረከብ ከፈለ። ከዚያ ጊዜ ጀምሮ አቶ አለሙና አቶ አበበ በጣም ስለ ተዋወቁ አቶ አለሙ የሚገዛውን እቃዎች ሁሉ ከአቶ አበበ ሱቅ ይገዛ ነበር። ከዚህም በላይ ጓደኞቹን ሁሉ እያመጣ ከአቶ አበበ ጋር ስላስተዋወቃቸው አቶ አበበ ብዙ ደንበኞች አገኘ። ጥያቄዎች፦ አቶ አለሙ አልጋውን ወዲያው ለምን አልተረከበም? አቶ አለሙ አልጋውን መቼ ለማግኘት ቻለ? አቶ አበበ አልጋውን በምን ላከው? መጀመሪያ አቶ አለሙ የከፈለው ገንዘብ ምን ይባላል? አቶ አበበ ና አቶ አለሙ እንዴት ተዋወቁ? አቶ አለሙ ዕቃውን ሁሉ የሚገዛው ከየት ነበር? አቶ አበበ እንዴት ብዙ ደንበኞች ለማግኘት ቻለ? የቤት ዕቃህን የምትገዛባቸው ሱቆች ስንት ናቸው? This is the end of Unit 35.